ምዕራፍ 30። ደቡብ አፍሪካ ከ1914 እስከ 1960። ቤተ ክርስቲያን ራሷን የማስተዳደር የላቀ ስልጣን። የመጀመሪያው የዓለም ጦርነት ደቡብ አፍሪካ ውስጥ ጀርመኖች የያዙት ግዛት የጀርመን ደቡብ ምዕራብ አፍሪካ ነበር። እንደ ሌሎቹ የጀርመን ግዛቶች ጦርነት በዚህ ክልል በነበረችው ቤተክርስቲያን ላይም እያሌ አስቸጋሪ ሁኔታዎችን ፈጥሯል። በ1916 ዓመተ ምህረት የደቡብ አፍሪካ ጦር ደቡብ ምዕራብ አፍሪካ ውስጥ የሚገኘውን የጀርመን ጦር ድል በማድረግ አካባቢውን ተቆጣጠረ። በጊዜው ብዙ ጀርመናዊ ሚስዮናውያን ለጥቂት ጊዜ ብታሰሩም አንዳንዶቹ ወደ ሚስዮን ጣቢያዎቻቸው እንዲመለሱና ሥራቸውን እንዲቀጥሉ ተፈቀደላቸው። ሚስዮናውያኑ ወደ ስራቸው ከተመለሱ በኋላ የገጠማቸውን ትልቅ ችግር ወጪዎቻቸውን ለመሸፈን አለመቻላቸው ነው። በጦርነቱ ምክንያት ከጀርመን የሚመጣ አንዳችም ገንዘብ አልነበረም። ስለዚህ ሚስዮናውያኑ በራሳቸው ጥረት ደቡብ ምዕራብ አፍሪካ ውስጥ እርዳታ ማሰባሰብ ነበረባቸው። ምዕራብና ማዕከላዊው ምዕራብ አፍሪካ ውስጥ እንደሆነው ሁሉ ጦርነቱ ደቡብ አፍሪካና ሌሎች ቦታዎች በሚገኙ ቤተክርስቲያኖች እድገት ላይ ተመሳሳይ ችግሮችን ፈጥሮ ነበር። በጦርነቱ ጊዜ የተፈጸመና በታሪካችን ልንመለከተው የሚገባ አንድ አመጽ አለ። አመጹም ክርስቲያናዊ አመጽ ነው ተብሏል። ይህ የቼሊምቤዮ የቼሊምቢዌ አመጽ በመባል የታወቀው ንቅናቄ ብቻውን የሚሰራውና ጆሴፍ ቡስ የተባለው ሚስዮናዊ ኒያሰላንድ ወይም ማላዊ ውስጥ ብላንታየር የተባለ ስፍራ የሚስዮን ጣቢያ ወደ ተመሰረተበት 1892 ዓ.ም መለስ ብለን የምንመለከተው ሊሆን ይችላል። ጆሴፍ ቡስ ከክርስትና ጋር ዘረኛነትንም አስተማረ። የቤተክርስቲያኑ አባላት ለሆኑት አፍሪካውያን ነጮች የማይታመኑና በአጠቃላይ መጥፎዎች እንደሆኑ አስተማራቸው። ትምህርቱ በብላንታይር ዙሪያ መጥፎ ስሜት ስለፈጠረ መንግስት ከሀገር አስወጣው። ከአገር ከመውጣቱ በፊት ከተከታዮቹ አንዱ የሆነውንና ጆን ችሊምቢዌ የተባለውን ሰው ለሶስት ዓመት ትምህርት አሜሪካ ወደሚገኘው የጥቁር አሜሪካውያን ኮሌጅ ልኮት ነበር። ቺሊምቢዌ መጋቢ ካህን ሆነው ከአሜሪካ ወደ ኒሳላንድ በመመለስ የአፍሪካ ባፕቲስት ቤተክርስቲያንና የፕሮጀክት በፕሮቪደንት ኢንዱስትራዊ ሚስዮንን አቋቋመ። የዚህ ሰው አብይ መልእክት ከጆሴፍ ፑስ መልእክት ጋር ተመሳሳይ ነበር። ይህ ሰው ክርስቲያን ነኝ ብልም ለተከታዮቹ መጽሐፍ ቅዱስ በግልጥ ከሚያስተምረው ውጪ ጠላቶቻችሁን ግደሉ እያለ ያስተምር ጀመር። ጠላቶችን መውደድና በጎ ማድረግ የሚለውን የክርስቶስን ፈለግ በመከተል ፋንታ ኒያሰላንድ ውስጥ የነበረውን ማኅበራዊ ህይወት በኃይል ለመለወጥ ሞከረ። በዚሁ መሰረት ጥር 23 1915 ዓመተ ምህረት 200 ተከታዮቹን ይዞ የአንዱን ነጭ ገበሬ ቤት ወረረ። በወረራው ሶስት አውሮፓውያን ሲገደሉ ሌላው ቆሰለ። ብላንታየር ውስጥም ሁለተኛው ጥቃት አደረሰ። ብዙ አፍሪካውያን ከዚህ የቺለምቢዌ የአመጽ ድርጊት ጋር አልተባበርም አሉ። በዚህም የተነሳ ጥቃቱ ያለ መሳካቱን እንደተረዳ ወደ ሞዛምቢክ ለመሸሽ ሞከረ፣ ግን አልተሳካለትም። ክልሉን ከመልቀቁ በፊት በአገሪቱ ጦር ተከበበና በተደረገው ጦርነት ተገደለ። ከ1918 እስከ 1939 ጦርነቱ ለደቡብ አፍሪካና ለሰሜናዊ ሮዴሺያ አገሮች ከ1918 ዓመተ ምሕረት በፊት ከሚያውቁት የላቀ ኢኮኖሚ እድገት አመጣላቸው ጦርነቱ ደቡብ አፍሪካ ውስጥ የሚገኘውን የወርቅና ኢንዱስትሪ ምርቶች ተፈላጊ ያደረጋቸው የመዳብ ተፈላጊነት ደግሞ የሰሜናዊ ሮዴሺያ የማዕድን ኢንዱስትሪ እንዲስፋፋ ምክንያት ሆነ ውጤቱም ከ1918 ዓመተ ምህረት በኋላ እነዚህ ኢንዱስትሪዎች ማደጋቸው ነው። ይህም በኢንዱስትሪዎችና በማዕድናት ስፍራዎች የሚሰሩ ብዙ አፍሪካውያንን ከገጠር ወደ ከተማ አስፈለሰ። የገንዘብ ኢኮኖሚ መጀመርና ወንዶች ሚስትና ልጆቻቸውን እየተወ ወደ ከተማ በመሄድ ለረጅም ጊዜ መቆየታቸው የነገዶችን መበታተን አስከተለ። ይህ ሁኔታ ህዝቡ እንደ ትሕትናና አክብሮት ያሉ ባህሎቹን እንዲተው አደረገው። ውጤቱም የህገ ወጥነት መስፋፋትና የሥነ ምግባር ውድቀት ሆነ። ይህ በተለይ ደቡብ አፍሪካ ውስጥ የተፈጸመ ሲሆን አፍሪካውያን ለማዕድን ሥራ በሚቀጠሩባቸው በሰሜናዊ፣ በደቡባዊ ሮዴሺያ እንዲሁም ኒያሰላንድ ውስጥም የታየ ነገር ነው። ይህ ቤተ ክርስቲያን ኢየሱስ ክርስቶስ የሚሰጠውን እውነተኛ የህይወት ትርጉም ለሰዎች የምታሳይበት አይነተኛ አርያ ነበር። ይሁን እንጂ በከተሞችና በማዕድናት ስፍራዎች የሚሰሩ በቂ የቤተ ክርስቲያን ሰራተኞች የሚሰሩ በቂ የቤተ ክርስቲያን ሰራተኞችና ሚስዮናውያን አልነበሩ። ከዚህም ሌላ ብዙ የማዕድን ኩባንያዎችና ባለቤቶቻቸው ሶናውያኑ ሰራተኞቻቸውን ያስጨንቋቸዋል ብለው ስላመኑ ሶናውያን ከሰራተኞቻቸው ጋር እንዲገናኙ አይፈቅዱም ነበር። ያም ሆኖ እንደሚገባው ባይሆንም መጠነኛ እድገት ታይቷል። ከ1918 እስከ 1939 ዓ.ም ያለው ጊዜ በደቡብ አፍሪካ ለሚገኙ አብያተ ክርስቲያን ራስን የመቻልና የማስተዳደር ጠቃሚ ጊዜ ነበር። እንደሚያስታውሱት ቤተ ክርስቲያን ከየትኛውም የአፍሪካ ክፍል ይልቅ በ19ኛው መቶ ክፍለ ዘመን ደቡብ አፍሪካ ውስጥ በፍጥነት አድጋለች። ደቡብ አፍሪካ ውስጥ ያሉት ዋና ዋና ቤተ ክርስቲያን እስከ 1918 ዓመተ ምህረት አንድ መቶ አመት ያህል እድሜ ነበራቸው። እንደሚያስቡት ይህ ጊዜ አፍሪካውያን የቤተ ክርስቲያኒቱን አመራር የሚይዙበት ትክክለኛ ወቅት ነበር። አብያተ ክርስቲያኑን በሙሉ ለመጥቀስ ባይቻልም ልንመለከታቸው የሚገቡ ጥቂቶች ምሳሌዎች አሉ። የደቡብ አፍሪካ ፕሬስቢቴሪያን ቤተክርስቲያን የተመሰረተችው በ1997 ዓመት በ1897 ዓመተ ምህረት ነው። ይህች ቤተ ክርስቲያን ነጮች የነበሩባቸውና አፍሪካውያን አባላት ያሉባቸውን ሌሎች የፕሬስቢቴሪያን አብያተ ክርስቲያን የምትጨምር ነበረች። ደቡብ አፍሪካ ውስጥ የሚገኙ ነጭ ፕሬስቢቴሪያውያን የአፍሪካን ቤተ ክርስቲያን አስተዳደር መምራት አለባቸው ወይስ የለባቸውም በሚለው ጉዳይ አንዳንድ አለመስማማት ነበር። አፍሪካውያን የአመራር ስልጣኑን የጨበጡበት የደቡብ አፍሪካ የባንቱ ፕሬስቢቴሪያን ቤተ ክርስቲያን በ1923 ዓ.ም ተመሰረተች። አዲስቱ ቤተ ክርስቲያን በሰባት ሲኖዶስ የተደራጁ 45 አጥቢያ አብያተ ክርስቲያናትን ያቀፈች ሲሆን ከ22 ሺህ በላይ ቋሚ አባላትና ለአባልነት የተዘጋጁ 7 ሺህ እጩዎች ነበረዋል። ለእነዚህ ሁሉ ምዕመናን የመጋብነት አገልግሎት የሚሰጡት 48 አውሮፓውያንና አፍሪካውያን አገልጋዮች ነበሩ። ሶናውያኑ በአፍሪካ አገልጋዮች የሚመራውን የደቡብ አፍሪካ ፕሬስቢቴሪያን ቤተክርስቲያንን ከአዲሱ ቤተክርስቲያን ጋር ቀላቀሉ። እንዲሁም በ1927 ዓ.ም. የባንቱ ባፕቲስት ቤተክርስቲያን አፍሪካውያን መጋቢዎች የቤተክርስቲያኒቱን ያስተዳደርና የአመራር ስፍራ ሊይዙ በሚያስችላቸው ሁኔታዎች ተደራጀች። በ1872 አመተ ምህረት የፓሪስ ሚስዮናዊ ማህበር በሱቶላንድ ወይም ሌሶቶ ውስጥ አፍሪካዊቱን ቤተክርስቲያን ራሷን ለማስቻል እንቅስቃሴ ጀምሮ ነበር። በመጨረሻም በ1898 ዓመተ ምህረት ማዕከላዊ የቤተ ክርስቲያን መማክርት ለባሱቶላንድ ቤተክርስቲያን ተመሰረተላት ሲቦካ ተብሎ የሚጠራው መማክርት ከአውሮፓውያን ምሶናውያንና ባሱቶ ውስጥ መጋቢያን ካህናት እንዲሆኑ በእኩልነት ደረጃ እንዲሁም ከተለያዩ ምእመናን ተወካዮች ተወጣጥቶ የተመሰረተ ሲሆን በቤተ ክርስቲያን ጉዳዮች ሁሉ ላይ ተገቢውን ውሳኔ ማስተላለፍ ስልጣን ነበረው። እነዚህም የሥነ ሥርዓት፣ የገንዘብ የክልል ሰበካ ጉባኤዎችን የማቋቋም የመጀመሪያ ደረጃ የመጽሐፍ ቅዱስና የሥነ መለኮት ትምህርት ቤቶች ጉዳዮች ነበሩ። ማንኛውም የአስተዳደር ነክ ጉዳይ ሴሱቶ በተባለው ስፍራ ይከናወን ነበር። ስለዚህ አስራ ዘጠኝ ዘጠና አስራ ስምንት ዘጠና ስምንት ዓመተ ምሕረት የባሱቶላንድ ቤተ ክርስቲያን የተወለደችበት ጊዜ ነው ብሎ ለማሰብ ይቻላል። የቤተ ክርስቲያኒቱን ሕልውናና አሰራር የሚመለከቱ ሕግጋትና ትእዛዛትን የያዘው የመተዳደሪያ ደንብ በሚገባ ተሻሽሎና በ19ኛ ምዕራፍ ተዘጋጅቶ የወጣው በ19 ምዕራፎች ተዘጋጅቶ የወጣው በ1927 ዓ.ም ነው። ከመጀመሪያው የዓለም ጦርነት በኋላ አፍሪካ ውስጥ አዲስ ሃይማኖት ተከሰተ። ይህም አዲስ ሃይማኖት ራሳቸውን የሆዋ ምስክ የሆዋ ምስክሮች ወይም ጀሆቫ ዊትነስ ብለው በሚጠሩና ከአሜሪካ በመጡ ሚስዮናውያን አማካይነት የመጣ ነው። እነዚህ ሰዎች ኢየሱስ የእግዚአብሔር ልጅ መሆኑን ስለማያምኑ ክርስቲያኖች አይደሉም። በመጀመሪያ ደቡብ አፍሪካ ውስጥ ስራቸውን ጀመሩ ጀመሩና ከዚያ ኮፐር ቤልት። ወደ ተባለው ሰሜናዊ ሮደሻ ክልል ተዘዋወሩ። ብዙ ተከታዮች ያገኙት በከተሞች አካባቢ ነበር። አሁን ያሉት መንግስታት በሙሉ ጠፍተው የእነሱ አባላት ዓለምን የሚገዙበት አዲስ ዘመን እንደሚመጣ ይሰብኩ ነበር። ፕሮቴስታንቶችም ሆኑ የሮም ካቶሊኮች የሰይጣን መሳሪያዎች ናቸው አሉ አሉ። እነዚህ ቡድኖች እጅግ ከባድ ችግር ስላስከተሉ በሰሜናዊ ሮዴሺያ እና በኒያሰላንድ እንዳይሰሩ ታገዱ። የይሖዋ ምስክሮች ጸረ መንግስት አቋም ስላላቸው አፍሪካ ውስጥ ከሚገኙ ነጻ መንግስታት ጋር እንኳን አይተባበሩ። የማላዊ መንግስት ነጻነቱን እንደ ተቀዳጀ ወዲያውኑ የይሖዋ ምስክሮች ሃይማኖት አገሪቱ ውስጥ እንዲሰራ የማይፈቀድለትና የታገደ መሆኑን ይፋ አደረገ። የይሖዋ ምስክሮች የታገዱባቸው ብዙ የአፍሪካ ሀገሮች አሉ። እስከ 1918 ዓመተ ምህረት በተባበረችው ደቡብ አፍሪካ ውስጥ ለብቻቸው የተነጣጠሉ 120 የአፍሪካ ቤተክርስቲያን የነበሩ ሲሆን ቁጥራቸው በየዓመቱ ይጨምር ነበር። የአፍሪካን ቤተክርስቲያን ታሪክ ለማጥናት ይረዳ ዘንድ እነዚህን ለብቻቸው የተለያዩ የደቡብ አፍሪካ ቤተክርስቲያን በሁለት ክፍሎች እንመድባቸዋለን። አንዱ ቡድን ውስጥ ያሉት ጽዮናውያን አብያተ ክርስቲያን በመባል ይጠሩ ነበር። እነዚህ የተለዩ ወይም ሴፓሬቲስት አብያተ ክርስቲያን በነቢያት ላይ ባላቸው ትኩረት የሚታወቁና መጽሐፍ ቅዱስ የመጨረሻው ባለ ስልጣን እንደሆነ የሚያምኑ ለትምህርት ግን አነስተኛ ትኩረት የሚሰጡ ናቸው። ከአብያተ ክርስቲያኑ ብዙዎቹ ለብሉይ ኪዳንና ለአይሁድ ሃይማኖት ትኩረት የሰጡ ነበር። እንደውም ጽዮናዊነትን የሚታይባቸውና ጽዮናዊነት የሚታይባቸውና አዲስ ኪዳንን በፍጹምነት የማይቀበሉ አብያተ ክርስቲያን ደቡብ አፍሪካ ውስጥ አሉ። በዚህ ቡድን ውስጥ የሚገኙ ሌሎች የእምነት ክፍሎች የእምነት ፈውስንና ሌሎች የጴንጤቆስጣዊ ስጦታዎችን የሚለማመዱ ናቸው። ሌሎቹ የኢትዮጵያ አይነት አብያተ ክርስቲያን ይባላሉ። በዚህ ቡድን ውስጥ ያሉት አብያተ ክርስቲያን ደቡብ አፍሪካ ውስጥ ከሚገኙ ዋና የእምነት ክፍሎች ጋር ይመሳሰላሉ። አገልግሎታቸውን የሚያካሂዱበት መንገድ ተመሳሳይ ነው። ለትምህርትና ለቤተ ክርስቲያን እድገት ከፍተኛ ጥረት ያደርጋሉ። ከዋናዎቹ የእምነት ክፍሎች የሚለዩት የአውሮፓ ሚስዮናውያንን ለመቀበል ባለመፍቀዳቸው ነው። ዓመታት እየገፉ በሄዱ ቁጥር ሁለቱም አይነት አብያተ ክርስቲያን ደቡብ አፍሪካ ውስጥ አደጉ። በ1932 ዓመተ ምህረት በመንግስት የተመዘገቡና እነዚህን የመሰሉ 292 አብያተ ክርስቲያን ነበሩ። ከአንድ ዓመት በኋላ ግን ቁጥራቸው 322 ደረሰ። በ1948 ዓመተ ምህረት ደቡብ አፍሪካ ውስጥ የነበሩት ሴፐሬቲስት አብያተ ክርስቲያን ከዘጠኝ መቶ ይበልጡ ነበር ለምንድነው ይህ ያህል ብዙ የእምነት ክፍሎች ደቡብ አፍሪካ ውስጥ የተፈጠሩት ብለን እንጠይቅ ይሆናል አንድ አጠቃላይ መልስ መስጠቱ አስቸጋሪ ቢሆንም ዋናው ነገር የደቡብ አፍሪካ መንግስት በነጮችና በጥቁሮች መካከል ለዚህ የዘር ልዩነት በማድረጉ ብዙ አፍሪካውያን ደቡብ አፍሪካ ውስጥ ከሚገኙት ነጮች ጋር የግንኙነት ታሪክ ካላቸው ማናቸውም አብያተ ክርስቲያን ጋር ለመገናኘት አለመፈለጋቸው እንደሆነ ይታመናል። ሁለተኛው የዓለም ጦርነት 1939 እስከ 1945። ደቡብ አፍሪካ ውስጥ የምትገኘው ቤተ ክርስቲያን በሁለተኛው የዓለም ጦርነት ምክንያት ብዙ ችግር አልገጠማትም። ደቡብ ምዕራብ አፍሪካ ውስጥ ከሚገኙት የፕሮቴስታንት ሚስዮናውያን አምስቱ ብቻ ጀርመናውያን በመሆናቸው ታስረዋል። ሌሎቹ ጥቂት ጀርመናውያን ግን በደቡብ አፍሪካ ውስጥ እንዲሰሩ ተፈቅዶላቸዋል። የደቡብ አፍሪካ የክርስቲያናት መማክርት በጦርነቱ ወቅት አቋማቸውን አጠናከሩ። የመማክርቱ ድርጅት ዘጠኝ ዋና ዋና የእምነት ክፍሎች ይዞ በ1936 ዓ ም ተመሠረተ። በ1941 ዓ ም ደቡብ አፍሪካ ውስጥ የሚገኘው የሆላንድ ተሐድሶ ቤተ ክርስቲያን ከድርጅቱ ወጣ። ምክንያቱ በመማክርቱ የዘረኛነት አመለካከት አለመስማማቱ ነበር። ቀዳሚ ቀደም ብለን እንዳጠናናቸው የክርስቲያን መማክርት ጉባኤዎች ሁሉ የዚህኛውም ዋና ዓላማ ፕሮቴስታንት አብያተ ክርስቲያን በመንግስት ፊት አንድ ድምፅ እንዲኖራቸው ማድረግ ነበር። ከጦርነቱ በኋላ የነበረው ጊዜ 1945-1960 ዓ.ም አብዛኛው የደቡብ አፍሪካ ክልል ከ1945-1960 ዓ.ም በነበረው ጊዜ እንደሌሎቹ የአፍሪካ ክፍሎች የነፃነት ዝግጅት የሚያደርግበት አልነበረም። እንደውም ጥቂት ነጭ ሰፋሪዎች የአፍሪካውያንን ነጻነት በብዙ ሁኔታዎች ለመንጠቅ ጥረት የሚያደርጉበት ጊዜ ነበር። በዚህ ጊዜ ቤተ ክርስቲያን ለትክክለኛ ፍትህና ለወንድማ ማችነት መቆሟን ቀጠለች። ነገር ግን ደቡብ አፍሪካ፣ ደቡብ ምዕራብ አፍሪካ፣ ሞዛምቢክና ሮዴሺያ ውስጥ የወጡት ህጎች የቤተ ክርስቲያንን ስራ ከጊዜ ወደ ጊዜ አስቸጋሪ ያደርጉት ጀመር። በ1948 ዓ ም ደቡብ አፍሪካ ውስጥ ናሽናሊስት ፓርቲ ስልጣን ያዘ። የፓርቲው ግልጥ ፕሮግራም አፓርታይድ ወይም የዘር ልዩነት መሆኑን ተረጋገጠ። ከአመት አመት አፍሪካውያን ከአውሮፓውያን ጋር እንዳይቀላቀሉ የሚደነግጉ ህግጋትን ይወጡ ጀመር። እጅግ ከከፉት የዘር ልዩነት ወይም አፓርታይድ እርምጃዎች አንዱ በ1953 ዓመተ ምህረት የወጣው የባንቱ ኤዱኬሽን አክት ነው። ይህ ህግ የአፍሪካውያንን ትምህርት ከሚሶናውያን ቁጥጥር በማውጣት የሰዎችን አእምሮ የመንግስት ፖሊሲ መሳሪያ ለማድረግ የሚቀርጽ ነበር። በዚህ መሰረት አፍሪካውያን ዝቅተኛ ትምህርት ነበር የሚሰጣቸው። ያም ቢሆን ዋና ተግባራቸው ለሆነው የጉልበት ሥራ ብቻ የሚረዳቸው ነበር። የቤተ ክርስቲያን መሪዎችና ሶናውያን ከመቶ ዓመታት በላይ ለሆነ ጊዜ ለደቡብ አፍሪካ አፍሪካውያን በጣም የላቀና የተሻለ ትምህርት ለመስጠት ሞክረው ነበር። ከ1953 ዓ.ም በኋላ ግን ይህ እንዳይቀጥል የደቡብ አፍሪካ መንግሥት አገደ። በ1954 ዓ.ም የሰሜናዊና የደቡባዊ ሮዴሽያ እንዲሁም የኒያሰላንድ ፌዴሬሽን በእንግሊዝ መንግስት ተደራጀ። ይህ ፌዴሬሽን የአፍሪካውያኑን ፍላጎት በሚጻረር ሁኔታ ለአስር ዓመታት ከሰራ በኋላ ፈረሰና ዛምቢያና ማላዊ የታወቁ ነጻ መንግስታት ሆኑ። በዚህ ጊዜ ሰሜናዊ ሮዴሻና ኒያሰላንድ ውስጥ ያሉት አብያተ ክርስቲያን ራሳቸውን ሙሉ በሙሉ ወደ መቻል በማደግ ላይ ነበሩ። ቤችዋና ላንድ ወይም ቦትስዋና ውስጥ በለንደን ሚስዮን ማህበር የተመሰረቱ አብያተ ክርስቲያን ተደራጅተውና ራሳቸውን ችለው በ1943 ዓመተ ምህረት ስራቸውን ጀመሩ። በመጀመሪያ የአብያተ ክርስቲያኑ አመራር አፍሪካውያንና አውሮፓውያን መሪዎች በጋራ የያዙት ነበር። ከጊዜ በኋላ ግን በአፍሪካውያን እጅ ገባ። በፕሮቴስታንት ሚስዮን አማካኝነት ሞዛምቢክ ውስጥ ይካሄድ የነበረው ስራ ከ1945 አመተ ምህረት በኋላ የገጠመውን ችግር በመቋቋም ስራውን ቀጠለ። ፖርቱጋሎች በ1940 አመተ ምህረት የፕሮቴስታንት ሚስዮናውያን ወደ ሞዛምቢክ እንዳይገቡ ለማገድ ሞክረዋል። ሆኖም እገዳው በ1945 ዓ.ም ተነሳ ተነሳና ጥቂት ፕሮቴስታንቶች እንዲገቡ ተፈቀደላቸው። ቀጥለው በነበሩ ዓመታት መግቢያ ፈቃድ የቪዛና ሌሎች ብሔራዊ ሕጎች በአገሪቱ ያለችውን የፕሮቴስታንት ፕሮቴስታንት ቤተ ክርስቲያን እድገት አዳጋች አደረጉት። በ1960 ዓ.ም ደቡብ አፍሪካ ውስጥ የነበረችው ቤተ ክርስቲያን እጅግ ብርቱ ነበረች። የጥቂት ነጮች መንግስታት በነበሩባቸው አካባቢዎች ግን በቀለም ልዩነት ጥላቻ የተነሳ የቤተ ክርስቲያን እድገት ከፍተኛ እንቅፋት ገጥሞት ነበር። የአፓርታይድ እና ሌሎች የነጮች ሕጎች የአብያተ ክርስቲያንን ተግባር ውስን አደረጉት። ደቡብ አፍሪካ፣ ደቡብ ምዕራብ አፍሪካና ሮዴሽያ ውስጥ የነበሩት ብዙ የፕሮቴስታንት አብያተ ክርስቲያን ራሳቸውን የቻሉ ቢሆኑም የሚሰሩባቸው ምድሮች ግን ነጻ አልነበሩም። ገና የብዙሃን አስተዳደር አላገኙም ነበር። ጥያቄዎች፣ የችለምቢዌ አመጽ ምን ነበር? ይህ ሁኔታ ክርስቲያናዊ እንቅስቃሴ የማይሆንበት ምክንያት ምንድነው? ሁለተኛ፣ ጽዮናዊ አይነት ቤተ ክርስቲያን ምንድን ነው? ሶስተኛ ኢትዮጵያዊ አይነት ቤተ ክርስቲያን ምንድን ነው?